ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ ገባበሉ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ። ለዛሬ ያሰናዳናቸውን ዝግጅቶች ይዘን ከመስታወት አራጋው ጋር አብረናችሁ እንጓዛለን። ሰላም እንደምናመሻችሁ በዛሬ መስከረም 10 2011 ዓ ም ምሽት ዝግጅታችን በወቅታዊ ሁኔታ ላይ ውይይት ይዘናል። ቶ ለሀገራቸው ለምድራቸው እናስተሳሰባቸው ሲበቁ ትልቅ ድል ነበር፣ ትልቅ ደስታ ነበር። በዚህ ደስታ መሀል እንግዲህ አሁን ደግሞ ቅስማችንን የሚሰብር ሌላ ሁኔታ እየተፈጠረ ያለው የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ ምክትል ሊቀመንበር አቶ አንዱ ዓለም አራጌ ናቸው። ጋዜጠኛ እስክንድር ነጋም በውይይቱ ተካቷል። ደግሞ ያለው እንቅስቃሴ አለ ንድ አንድ ምሳሌ የምናነሳው እዚያ ባለፈው ሳምንት ውስጥ አዲስ አበባ ውስጥ የሆነውን ግርግር ነው። ከዚህ በፊት ሱማሌ ውስጥ በዚህ ተመሳሳይ ነገር አይተናል። በሌሎችም ቦታዎች በደቡብ ክልል ውስጥም አንዳንድ ጊዜ በአማራ ክልል ውስጥ እንደዚሁ ብልጭ ጥቅ የሚሉ ነገሮች አሉና ይሄ የአደጎች ያሉት ነገሮች የተጀመረውን ሰላማዊ ሰላማዊ ሽግግር ወደ ዲሞክራሲያዊ ስርዓት የምናደርገውን ሰላማዊ ሽግግር አደጋ ላይ ሊጥሉ የሚችሉ ነው። የኢትዮጵያ ሙስሊም ማህበረሰብ መፍትሄ አፈላላጊ ኮሚቴ አባል አህመዲን ጀበልን ተጠይቀዋል። ሰዎች ማንነትን ማስታረቅ ያለመቻልን ነገር እኔ በትክክል የምገነዘባቸው ናቸው። ለምሳሌ አንድ ሰው ኢትዮጵያዊ ነው፣ ኢትዮጵያ ውስጥ ካለ በሌላም አቅጣጫ ደግሞ የራሱ የብሄር ማንነት አለው። ሰው በመሆኑ ብቻ ዓለም ላይ ካሉ ሰዎች ሁሉ ጋር የሚጋራው ማንነት አለው። እንደዚሁም ደግሞ ሃይማኖታዊ ማንነት አለው። እነዚህን አራት ማንነቶች በትክክል አጣጥመን ለመሄድ ምን ያህል ስራ ሰርተናል ብለን ስናይ ክፍተቶች አሉ። ሌላ ዘገባም አለን። በአማራ ክልል የሚገኙ ትምህርት ቤቶች አብዛኞቹ ከደረጃ በታች መሆናቸውን የአማራ ትምህርት ክልል ትምህርት ቢሮ አስታውቋል። በዚያኛው ዳታ ተመሳስተን ስናየው ግን ከ80 ፐርሰንት በላይ ደረጃቸው ከደረጃ በታች ደረጃ ሁለትና ደረጃ አንድ ማለት ነው። የትምህርት ቢሮ ኃላፊው ዶክተር ይልቃል ከፍ አለ ናቸው። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አለም አቀፍ አጫጭር ዜናዎችን ልናስደምጣችሁ ተመልሰን መጥተናል መጀመሪያ ወደ ኢትዮጵያ ጉዳይ ነው የምናልፈው ስያሜው ወደ ኦሮሞ ዴሞክራሲያዊ ፓርቲ የቀየረው የኦሮሞ ህዝቦች ዴሞክራሲያዊ ድርጅት አስራ አራት ነባር አመራሮችን በክብር ማሰናበቱን አስታወቀ የሀገር ውስጥ መገናኛ ብዙሃን እንደዘገቡት ስያሜውን የቀየረው ኦህዴድ ያሰናበታቸው ነባር አመራሮቹ አቶ አባዱላ ገመዳ አቶ ጌታቸው በዳኔ አምባሳደር ኩማ ደመቅስ አምባሳደር ግርማ ብሩ አምባሳደር ድሪማ ኩማ አቶ እሸቱ ደሴ፣ አቶ ተፈሪ ጥያሩ ይገኙበታል። እንዲሁም አቶ አምባሳደር ደግፌ ቡላና አምባሳደር ሱሌይማን ደደፎም በክብር ተሰናብተዋል። አምባሳደር ጊፍቲ አባስያም ከተሰናበቱት መካከል አንዷ ናቸው። በሌላ ዜና በቡራዩ ከተማና አካባቢዋ በተፈጸመ ግድያ፣ የአካል ጉዳት ዘረፋና ሌሎች ወንጀሎችን ፈጽመዋል በሚል የተጠረጠሩ ግለሰቦች ፍርድ ቤት መቅረባቸውን እንዲሁ የአገር ውስጥ መገናኛ ብዙኃን ዘግቧል። በቡራዩና አካባቢዋ የአካል ጉዳት ዘረፋና ግድያ ጋር በተያያዘ የተጠረጠሩ ግለሰቦች ዛሬ ቡራዩ የወረዳ ፍርድ ቤት ተረኛ ችሎት መቅረባቸው ታውቋል። የተጠርጣሪዎቹ ቁጥር ብዛቱ ከፍተኛ በመሆኑ ስልሳ ተጠርጣሪዎች በየተራ ፍርድ ቤት እየቀረቡ መሆኑም ተገልጿል። አድማጮች በዚህ ጉዳይ ላይ በነገው ምሽት ሰፋ ያለ ዘገባ ይዘን እንመለሳለን። በሌላ በኩል በድሬዳዋ ከተማ በማህበራዊ ድረገጽ ላይ የተለቀቁ መረጃዎች ግጭቶችን እንዳይቀሰቅሱ የድሬዳዋ አስተዳደር ፖሊስ ኮሚሽን ማምሻውን በሰጠው መግለጫ አሳስቧል። የድሬዳዋ ፖሊስ ኮሚሽን እንደሚለው በማህበራዊ ድረገጽ ላይ የ ለሁከትና ግጭት በር የሚከፍት ሁኔታ ባለበት መልኩ በመኖሪያ ቤቶች ላይ የውጭ የአጥሩ በር ላይ ምልክት በማድረግ የተደረጉት ምልክቶች ለጥቃት ዝግጅት የተደረጉ ናቸው የሚል ማህበራዊ ሚዲያ ላይ ስለተሰራጨ በከተማ ውስጥ ሰው በስጋትና በመረበሽ መካከል እንደነበር ጠቁመው፣ ነገር ግን ጉዳዩን የድሬዳዋ ፖሊስ ኮሚሽን እየተከታተለው በመሆኑ ማህበረሰቡ በሰላም ኑሮን እንዲቀጥልና ምልክት ካየና ና እንደዚህ አይነት አጠራጣሪያ ሁኔታዎችንም ካየ ለፖሊስ በአስቸኳይ ጥቆማ እንዲሰጥ አሳስቧል። ወደ ውጭ ዜናዎቹ እናልፋለን። የደቡብ ሱዳን ወታደሮች በዩኒቲ ክፍለ ሀገር በዚሁ የአውሮፓውያን አመት ውስጥ ባካሄዱት ጥቃት ህጻናትና አረጋውያንን በቁማቸው አቃጥለዋል፣ ሴቶችን ደፍረዋል፣ ሲቪሎችን በጥይትና በብረት ለበስ ተሽከርካሪዎቻቸው እየዳጡ ገድለዋል ሲል አምነስቲ ኢንተርናሽናል ባወጣው አዲስ ሪፖርት ወነጀለ። የሰብአዊ መብት ድርጅቱ ትላንት ረቡዕ ባወጣው አዲስ ሪፖርት የደቡብ ሱዳን መንግስት ከሱዳን በሚያዋስነው ዩኒቲ ክፍለ ሀገር ወታደራዊ ዘመቻውን የከፈተው ባለፈው ሚያዝያ አጋማሽ ላይ እንደሆነና ለሁለት ወራት እንደቀጠለም ሰላም አመልክተዋል። በሌላ ዜና እዛው ሱዳን ውስጥ የደቡብ ሱዳን የሰላም ስምምነት በጥቂት ቀናት ውስጥ በሀገሪቱ በርካታ አካባቢዎች ውጊያው አገርሽቷል የሚሉ ሪፖርቶች እየተሰሙ ነው። የተባበሩት መንግስታት ድርጅት የሰላም ማስከበር እንቅስቃሴዎች ረዳት ዋና ጸሐፊ ዣን ፒየር ላክሩዋ በኒውዮርክ ለጸጥታ ምክር ቤቱ አባላት ገለጻ ውጊያዎች የተካሄዱት መንግስቱ ተቃዋሚዎች ቁጥጥር ስር ባሉ አካባቢዎች የአስተዳደር ተቋማት ሊመሰረት ከሞከረው በኋላ መሆኑን ሪፖርቶቹ ይጠቁማሉ ብለዋል። ውጊያው የሚካሄደው በማዕከላዊ ኢኳቶሪያና ዩኒቲ ክፍለ ሀገሮች መሆኑን አመልክተዋል። በመጨረሻም ዓለም አቀፍ አውሮፕላን ማረፊያ እንደደረሱ ለበርካታ ሰዓታት በፖሊስ ቁጥጥር ስር ውለው የነበሩት የዩጋንዳ ፓርላማ ተቃዋሚ አባል ድምፃዊው ቦብ ዋይን ቤታቸው ገብተዋል። ሮበርት ኪያጉላኒ መኖሪያ ቤታቸው ሲገቡ በሰጡት ቃል ፖሊሶች ወዴት እንደሚወስዱኝ አላወኩም ነበር ብለዋል። ፖሊሶች ለቪኦኤ በሰጡት ቃል የቦቢ ዋይን ደጋፊዎች አብዛኛዎቹ ረብሻ ስለሚፈጥሩ በከተማዋ ጥብቅ የጸጥታ ጥበቃ ማድረግ አስፈላጊ ሆኖ አግኝተነዋል ብለዋል። ጋዜጠኞች አውሮፕላን ማረፊያው እንዳይገቡ ተከልክለው እንደነበርና የቦቢ ዋይን ወንድሞች የሙዚቃ ባንዳቸው አባላትና ስራ አስኪያጁ ታስረው እንደነበር ዓለም አቀፍ የሀገር ውስጥ ዜና ማሰራጫዎች ተናግረዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን ስ ወደ ቀዳሚው የውይይት ክፍለ ጊዜያችን እናልፋለን። ሰሞኑን በአዲስ አበባና በአካባቢዋ የተፈጠሩ አድራጎቶች የብዙ ውስብስብ ችግሮች ነጸብራቅ ናቸው ብለዋል ቪኦኤ ያነጋገራቸው አንዳንድ እውቅ የፖለቲካና የማህበረሰብ መሪዎች። መንግስት የዜጎችን ደህንነት ለመጠበቅ ይበልጥ መስራት ያለበት ቢሆንም የሰብአዊ መብቶችን በማክበር በኩል ብርቱ ጥንቃቄ ማድረግ እንዳለበትም መክረዋል። መለስካቸዋማ ዝርዝሩን ይዟል። ካለፈው ሳምንት ማብቂያ ጀምሮ ለጥቂት ቀናት በአዲስ አበባ በቡራዩና በአርባ ምንጭ ከተሞች የታዩ ግጭቶችን መሠረት በማድረግ ቪኦኤ ሦስት ታዋቂ ኢትዮጵያውያንን አነጋግረዋል። የቀድሞው አንድነት ለዴሞክራሲና ለፍትህ ፓርቲ የሕዝብ ግንኙነት ኃላፊ የነበሩት አቶ አንዱዓለም አራጌ፣ ዕውቁ ጋዜጠኛ አቶ እስክንድር ነጋ እንዲሁም የኢትዮጵያ ሙስሊሞች ማኅበረሰብ ችግሮች መፍትሄ አፈላላጊ ኮሚቴ አባል አቶ አህመዲን ጀበል በሰሞኑ ግጭቶች ላይ በተነሱላቸው ጥያቄዎች ሐሳቦቻቸውን ሰጥተዋል። ለሁሉም በመጀመሪያ የሰነዘርኩላቸው ጥያቄ አሁን ኢትዮጵያ የምትገኝበትን ፖለቲካዊ ሁኔታ እንዴት እንደሚመለከቱት ነበረ። መጀመሪያ አቶ አንዱዓለም አራጌን ነበር የጠየኳቸው። በሚገርም ሁኔታ በገዢዎቻችን ዘንድም በህዝቡም ዘንድ ያለው ፍላጎት ተመሳሳይ ነው። ዲሞክራሲ እንዲወለድ ትልቅ ፍላጎት አለ። በስደት ላይ የነበሩ ኢትዮጵያውያን ወገኖቻችን ወደ ሀገራቸው እየገቡ ፈንጠዝያ ላይ ነው ያለ ነው። የፖለቲካ አመራሮችም የግንቦት ሰባትን የሆነ ግም አመራሮች ወደ ሀገራችን በመግባታቸው በጣም ትልቅ ደስታ ተሰብቶኛል። የሁላችንም ደስታ ነው። ምክንያቱም ምንም ያህል የፖለቲካ ልዩነት ቢኖረን ወንድሞቻችን ከሀገራቸው ከምድራቸው ርቀው በወደ ባሻነት በባይታወርነት ተስፋ ቆርጠው ገድለው ለመሞት ወስነው በሌሎች ሀገር ታዛ ሲኖሩ ትልቅ ውርደት፣ ትልቅ ቅስም ልብን የሚሰብር ሁኔታ ነበር እና ያ ሁኔታ ቀርቶ ለሀገራቸው፣ ለምድራቸው ከናስተሳሰባቸው ሲበቁ ትልቅ ድል ነበር፣ ትልቅ ደስታ ነበር። በዚህ ደስታ መሀል ነው እንግዲህ አሁን ደግሞ ቅስማችንን የሚሰብር ሌላ ሁኔታ እየተፈጠረ ያለው። አቶ እስክንድር ነጋ ይህንኑ ጥያቄ የመለሱት በተለየ መንገድ ነው። ለውጡ አስተማማኝ ደረጃ ላይ አለ ብዬ አስባሉ። አትሊስት ቢያንስ ቢያንስ ከኢህአዴግ ውስጥ የመቀልበስ አደጋ ወጥቷል። ከዚህ በፊት ጠቅላይ ሚኒስትሩ ፓርላማ ላይ ባቀረቡት ሪፖርት፣ ከዚህ በኋላ በፓርቲ ውስጥ፣ በመንግስት ውስጥ የለውጡን ሂደት የሚቃወሙት ከመፈራገጥ ባሻገር ምንም ያመጡት ነገር የለም፣ ሂደታችን፣ ለውጡ አስተማማኝ መሰረት ላይ ቆመዋል ያሉትን አሁንም ቢሆን ከፓርቲ ውስጥ፣ ከመንግስት ውስጥ አዲሱን የኢህአደግ አመራር ሊቀለብስ የሚችል ነገር አለ ብዬ ለእኔ አይታየኝም። አዲስ ከውጭ አይታየኝም። ውስጥ ስላለው ሁኔታ በዝርዝር አላውቅም። በሌላው ገጽታው ደግሞ አሁን ከኢህአደጎች ደግሞ ያለው እንቅስቃሴ አለ። እንደ አንድ ምሳሌ የምናነሳው እዚህ አሁን ባለፈው ሳምንት ውስጥ አዲስ አበባ ውስጥ የሆነውን ግርግር ነው። ከዚህ በፊት ሱማሌ ውስጥ እንደዚህ ተመሳሳይ ነገር አይተናል። በሌሎችም ቦታዎች በደቡብ አቶ አመሪን ጀበል ደግሞ የራሳቸው አስተያየት አላቸው። ሕገወጥ ተብለው በሽብር የተፈረጁ ድርጅቶች የሚሆኑ ተቋማት ሁሉም ወደ ሜዳው የመምጣት ሁኔታ አለ። ይህን ማኔጅ የምናረግበት መስመሩ ወይንም ሲስተሙ እኔ እንደምረዳው አልተበጀም። ስለዚህ ተዘግቶ የነበረ ሁሉም ሰሌብሬት ማድረግና ሁሉም ሀሳቡን ወደ አደባባይ ማውጣት ላይ ሲመጣ በሽግግር መስመር ውስጥ ፍሬሙ ምንድን ነው አስተናግደን የምናልፍበት የሚለው ላይ የተሰራ ነገር ብዙም ካለመኖሩ ጋራ፣ ይህንን እንደ ምክንያት በመጠቀም የሚሆን በዚሁ ጊዜ ውስጥ የራስን ጥቅም ለማምጣት ከፍ ያለ ስራ መስራት የሚሆን ብቻ በርካታ ምክንያቶች ተደራርበው አሁን ያለው ነገር ያው በአደባባይ የምናያቸው ውስጥ ውስጡንም ታምቀው የነበሩ ነገሮች ሲከፈቱ መሰል ነገሮች መከሰታቸው ያው የሚጠበቅ ነገር ነው እና በዛ ወሳኝ ምዕራፍ ውስጥ ነው ያለ ነው። በአሁኑ ጊዜ እንግዲህ ጎልተው የሚታዩት የሰላምና መረጋጋት እጦት፣ በተለያዩ ስፍራዎች የግጭቶች መቀስቀስ፣ ጭካኔ የተሞላበት ግድያና የመሳሰሉት ናቸው እና በዚህ ይህን ሲመለከቱት መንስኤው ምን ይመስለውታል? እርሶ ምንድን ነው ይላሉ? እንግዲህ በዋናነት የፖለቲካውን ሂደት ካየን ለምሳሌ ማንኛውም መንግስት ስልጣን ላይ መውጣቱ የአሁኑ መጀመሪያው ምዕራፍ ብለን ወስደን፣ ሁለተኛ ሰላምና መረጋጋቱን መፍጠር ነው። ከዚያ በኋላ ነው ሶስተኛ ልማት ላይ የሚሰራው። በዚህ ሂደት ውስጥ መንግስትን የህዝቡ የሚደግፈው መንግስትን እና ተቀባይነት ያለው መንግስት ከሆነ ስልጣን ላይ መኖሩንም ይፈልጋል። ቀጥሎ ሰላምና መረጋጋቱንም እንዲያመጣ ይፈልጋል። በሶስተኛ ምዕራፍ ልማቱንም እንዲያመጣ ይፈልጋል። በሚቀጥለው ምዕራፍ በተቃራኒው ደግሞ መንግስቱ እንዲቆይ ወይንም እንዲቀጥል የማይፈልግ አካል ወደ ልማት ከደረሰ ከልማት ወደ ሰላምና መረጋጋት አጀንዳ እንዲመለስ፣ ከሰላምና መረጋጋት አጀንዳ ደግሞ ስልጣን ላይ የመቆየቱ ነገር ጥያቄ ምልክት ውስጥ እንዲገባ የማድረግ ወደ ኋላ የመመለስ ሪቨርስ የሆነ አክሽኖች ይኖራሉ። አንዳንዶቹ ነገሮች ሳያቸው ባለፉት አምስት ወራቶች ከፍተኛ የሆነ መነቃቃት፣ ለውጥ፣ ተስፋና ፍጹም አምስት ወር ጊዜ እንኳን በማይመስል ሁኔታ ብዙ መልካም የተገነቡ ነገሮች አሉ። እነዚህ ነገሮች የመቀልበስና ተስፋውን ጥያቄ ምልክት ውስጥ የመቅተት አይነት ነገሮችም አሉ። ማን ነው የሚለው እንዳለ ተቀምጦ፣ ይህን በትክክል የምናየው ሂደት ነው እና በሌላም አቅጣጫ ደግሞ እንደ ችግር ከአምስት ወር በፊትም ጀምሮ በርካቶች ኢትዮጵያ ውስጥ የተፈናቀሉበት ሁኔታ አለ። ለምሳሌ በሌላም አቅጣጫ ደግሞ ማንነት ላይ ተገንብተው የተሰሩ ከፍተኛ ስራዎች አሉ ኢትዮጵያ ውስጥ ማንነት ስል ብዙ ጊዜ ሰዎች ቶሎ ፒክ የሚያደርጉት የብሄር ማንነትን ነው። እኔ ኢትዮጵያ ውስጥ የብሄር ማንነት ብቻ አይደለም ፕሮብሌም የፈጠረው ኢትዮጵያውያን አሁን ባለው የፖለቲካ ስርዓት ኢዲዮሎጂው ያው ብሄርን መሰረት አድርጎ ነው አደረጃጀቱ ትናንት ሶሻሊዝም በነበረም ጊዜ ከዚ በፊት ሀይማኖትንም መሰረት አድርጎ በነበረው ስርዓትም ቢሆን ጭካኔ የሆኑ እርምጃዎች የፖለቲካውን አይዲዮሎጂን መሰረት ያደረጉ በሁሉም አቅጣጫ ጠርዝ ጠርዙን ጽንፍ ጽንፉ እየተያዘ በነበረበት ዘመኖች ሁሉ መሰል ነገሮች አልመጡም ወይ? በሶሻሊስት ዘመን ላይ አንድ አይነት ሶሻሊዝምን አይዲዮሎጂ የያዙ ሰዎች ግራና ቀኝ ተሰልፎ በአካሄድ ተለያይተው ብዙ ደም አልተቃቡም ወይ? ከዚያም አልፎ ሃይማኖትን የፖለቲካ መሰረትና የአይዲዮሎጂ ማዕከል ሆኖ በቀጠለበትም ዘመን በሃይማኖት ምክንያት ብዙ ጥፋቶች ደርሰዋል። ስለዚህ በሁሉም ነው፣ በብሄሩ ብቻ አይደለም። ኢትዮጵያዊነትንም የሚያቀነቅነው አካል ይሁን ብሄርንም የሚያቀነቅነው ይሁን ሌሎች ሌሎች በመደብም ይሁን በተከፋፈለበት አደረጃጀቱ በተኬደበት ጊዜ ሁሉም ነገር ላይ ሚዛናዊነት ክፍተቶች አሉ ዛሬንም ጨምሮ ና እነዚህ የሚዛናዊነት መካከለኛ የመሆን ሁኔታ መጥፋት በሁሉም ዘመን ላይ ጽንፍ የሆነውን እንድንይዝ ጽንፍ የሆነውን ደግሞ ሲያዝ በዚያ ጋር ተስታኮ ብዙ ሕይወቶች ብዙ ዋጋ የተከፈለበት አንዱን የመጨፍለቅ እና የመደፍጠት ሂደቶች በተደጋጋሚ ተፈጽመዋል። የእነዚህ ሁሉ አጠቃላይ እንደ ሀገር ነው ይሄ ፕሮብሌም ያለው። ልክ ነው በእርግጥ ባለፉት ሀያ ሰባት ዓመታት ብሄር ላይ ትኩረት ተደርጎ ብዙ ስራ ተሰርተዋል። ሰዎች ማንነትን ማስታረቅ ያለመቻልን ነገር እኔ በትክክል የምገነዘባቸው ናቸው። ለምሳሌ አንድ ሰው ኢትዮጵያዊ ነው ኢትዮጵያ ውስጥ ካለ፣ በሌላም አቅጣጫ ደግሞ የራሱ የብሔር ማንነት አለው። ሰው በመሆኑ ብቻ ዓለም ላይ ካሉ ሰዎች ሁሉ ጋር የሚጋራው ማንነት አለው። እንደዚሁም ደግሞ ሃይማኖታዊ ማንነት አለው። እነዚህን አራት ማንነቶች በትክክል አጣጥመን ለመሄድ ምን ያህል ስራ ሰርተናል ብለን ስናይ ክፍተቶች አሉ። ብሄር ላይ የሚሰራው ብሄሩን አንግልና ትኩረት አድርጎ ከፍ አድርጎ የሚያወራው ኢትዮጵያ የሚለውም ኢትዮጵያዊነቱ ላይ ነው። ሃይማኖቱም ሃይማኖቱ ብቻ ላይ ነው። ሰው ብለንም ስንል ያው ሰው ነን እንላለን እንጂ ብዙ ጊዜ በሰውነት ብቻ ላይ የሚሰራ አካልም ብዙ የለም። እነዚህ ነገሮች ስናይ በባህሪያቸው ማንነቶቹ አግላይ ናቸው። እንዲህ አይነት ኮምፕሌክስ ጉዳዮች ውስጡ ስላሉ ተዘግቶ የነበረ በር ሲከፈት ከዛም አልፎ ሰውን አቅጣጫ መስጠት እና መምራት አለባቸው የሚባሉ አካላት መምራት ሲሳናቸው የሚመራው በየሰፈሩ ያለ ሰው ነው። በየሰፈሩ ያለ ሰው ደግሞ ምን ያህል ስሜትን የያዘ ነው ትላል። አንዳንዴ ከስሜት ተቆጥበው መፍትሄ መስጠት ይችላሉ መምራት ይችላሉ ብለህ የምታስባቸውም ሰዎች ስሜቱን ይዘው ፊት ለፊት ሲገኙ ጉዳዩ ውስብስብ ነው። የብዙ አመታት ችግር አለ። በአንድ ጀንበር የሚፈታ ነገርም አይደለም። ከሆነ ምዕራፍ ወደ ሆነ ምዕራፍ መሻገር በራሱ የሚፈልጋቸው ሂደቶች አሉ እና እነዚህ ጉዳዮች ላይ በትክክል መንገዱ ግልጽ አለመሆኑ የሚፈጥራቸው ክፍተቶች አሉ እና የሰው ልጅ ህይወት በዚህ መልኩ መጥፋቱ አሳዛኝ ነው። ድርጊቱ ማንም የፈጸመው ማን የተወገዘ ነው። ለአቶ አንዷለም አራጌ ዋናው የችግሩ ምንጭ ሌላ ይመስላል። እንደሚታወቀው ላለፉት ሀያ ሰባት ዓመታት አብረን እንዳልተጋባን እንዳልተዋለድን የደምና ስጋ ውህድን እንዳልሆንን አብረን እንዳልተረገጥን አብረን እንዳልተጨቆንን አብረን ዳር ድንበራችንን እንዳልጠበቅን እንዳልሞትን አብረን እንዳልተቀበርን አብረን ለተስፋችን እንዳልታገልን የሚሰብክ እጅግ መሰሪ የሆነ አገዛዝ ነው የነበረው። ያ አገዛዝ ልጆቻችንን ስለ ልዩነት፣ ስለ ዘረኝነት እንደጡጦ እየጋተ ነው ያሳደጋቸው። ከአመታት በኋላ ይህ ክፉ አሰራር በልባችን በልጆቻችን ልብ ውስጥ ፍሬ ያፈራ ይመስላል። አገዛዙ ውስጥ የነበሩ ሰዎች ምናልባትም ለውጡ አላስደሰታቸውም የተወሰኑት ፣ ስለዚህ ያንን ለውጥ ለማጨናገፍ በራሳቸው መንገድ የሚሄዱ ይመስላል። በሌላ በኩል ደግሞ በዚህ ሀያ ሰባት ዓመታት ውስጥ ልጆቻችን ተኮትኩተው ያደጉበት የዘር ፖለቲካ ወደ አልፈለግነው አቅጣጫ እየወሰደን ይመስላል። ይሄ ጭካኔውም ከዛም ይመነጭ ይመስለኛል። የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ያለ መንግስት መገናኛ ብዙሀን በሰጡት መግለጫም በዚህ ጉዳይ ላይ መንግስት ያለውን መረጃና ግንዛቤ ምን እንደሚመስል ፍንጭ ሰጥተዋል። ከፍተኛ እርምጃዎችን እየወሰደን ያለው በተለያየ ምክንያት አገር ጥለው የወጡ የፖለቲካ ፓርቲዎች፣ ተፎካካሪ ፓርቲዎች ወደ ሀገራቸው ተመልሰው በሙሉ ነጻነት እንዲንቀሳቀሱ እንዲወዳደሩ በሩን ከፍቷል፣ ምህዳሩን አስፍቷል። ይሄ ለእኛ እንደ መንግስት ሸክም አይደለም ለማለት አይደለም። ሸክም አለው፣ ብዙ አስቸጋሪ ነገሮች አሉ። ነገር ግን ለዚች ሀገር ዘላቂ ሰላም ለማምጣት ሲባል ይህን ያህል ከባባድ እርምጃዎችን እየወሰደ ነው ያለው መንግስት። ነገር ግን አሁን ስብሰባ የሚጠራ ብዙ ነው። ሰላማዊ ሰልፍ የሚጠራ ብዙ ነው። ግርግሩ፣ ገበያውና ድግሱ በጣም ብዙ ነው በዝቷል። ሁሉም አካባቢ ላይ የገበያ ግርግር ለሌባ ያመቻል እንደሚባለው ሁሉ ገበያ የሚወጣ ሁሉ ሻጭና ገዢ ብቻ አይደለም ሌባም ተቀላቅሎ ገበያ ይወጣል። ህዝቡ መጠንቀቅ አለበት። የሚፈልገውን የሚደግፈውን በስነ ስርዓት ወጥቶ መቀበል ማክበር ባህላችን ነው፣ ወጋችን ነው፣ ተገቢም ነው። ነገር ግን ከእንደኚህ አይነት ነገሮች ጋር ተቀላቅለው የሚወጡና የሚሰሙ መፈክሮች፣ የሚፈጸሙ ተግባሮች ጎጂዎች ናቸው። አንዳንዶችን የምናያቸው በዚህ ረገድ አንደኛ የፖለቲካ ፓርቲዎች ተፎካካሪ ፓርቲዎች ለሚያደርጓቸው ማናቸውም ነገሮች ሙሉ ኃላፊነት መውሰድ መቻል አለባቸው። ለሚያደርጓቸው ማናቸውም ነገሮች ኃላፊነት በተሞላበት መንፈስ ማድረግ መቻል አለባቸው። በፖለቲከኞች ስምም ኃላፊነት የጎደላቸው ግለሰቦችም አይጠፉ። በሆነ አጋጣሚ መድረክን ሲያገኙ ሚዲያ ላይ ሲወጡ ሕዝብን የሚያቀራርብ ሳይሆን ሕዝብን የሚያለያይ፣ ሕዝብን የሚከፋፍል፣ የሚያቃቅር መልእክቶችን የሚያስተላልፉበት ሁኔታዎችም እየታዘብን ነው። ይሄ ጎጂ ነው፣ ጠቃሚ አይደለም። በአሁኑ ጊዜ ሁላችን የምንፈልገው የጋራ አገራችን ሁላችንን የምትጠቅም ሰላማዊ የሆነች አገር እንድትኖረን ነው የምንፈልገው እንጂ ማንም ግለሰብ በተፈጠረው አጋጣሚ ህዝብን እንዲያቃቅር አይደለም። ህዝብን እንዲከፋፍል፣ አንዱ በአንዱ ላይ እንዲነሳሳ፣ እንዲቀሰቅስ አይደለም። ይህንን አንፈልግም። ካለፉት ጥቂት ወራት ወዲህ በአዲሱ ጠቅላይ ሚኒስትር በዶክተር አብይ አህመድ የሚመራው የለውጥ ኃይል የሚከተለው የህግ ማስከበር አሰራር ስልትም የተለየ ይመስላል። ቪኦኤ ስለዚህ የጠየቃቸው አቶ አንዱዓለም አራጌ የሚከተለውን አስተያየታቸውን እንዲህ ሲሉ ሰጥተዋል። መቼም በእነሱ ጫማ ውስጥ ሆኖ ለማሰብ ይከብዳል። ብዙ ስሌት ውስጥ የሚከቱት ነገር እንዳለ ገምታለሁ። ነገር ግን ትንሽ የመዘናጋትና የመዘገየት ነገር ያለ ይመስለኛል። ይግደሉ ያፍኑ ማለት አይደለም። ግን ይቺ ሀገር፣ ከአቅሟ በላይ የምትከፍለው የፖሊስ ሰራዊት አለ በብዙ ሺህ ለዚህ ጊዜ ትኩረት በሚሹ ቦታዎች ላይ ቀድሞ ፍሬም አድርጎ ማስተማራት እና ህዝቡን ከአደጋ ሊጠብቀው ይገባል። እስካሁን አገዛዝኖ ሲያጠቃው የነበረው ህዝቡን፣ አሁን ደግሞ መንግስት የህዝብ መንግስት ነኝ ካለ ህዝቡን ከጥቃት ሊታደገው፣ ሊጠብቀው ይገባል እና የህዝቡን መብት ማክበሩ ተገቢ ነው። የሰለጠነ መንገድ ነው። ግን ደግሞ ለእኛ እንግዳ የሆነውን የዲሞክራሲ ስርታ ሀሳብ ሁኔታ ለማለማመድ ቀድመው ችግሮች ሊፈጠሩ እንደሚችሉ ገምቶ ከወዲሁ ነገሮችን መከላከል። ደም ከተቃባን በኋላ ደመ ነፍስ ውስጥ ከገባን በኋላ ጩኸንም ተጋለንም አናቆመውም። አቶ እስክንድር ነጋ ደግሞ በዚህ ረገድ ለየት ያለ አመለካከት አለው። ወደ ዲሞክራሲያዊ ስርዓት ምናደርገው ጉዞ ህግና ስርአት ካልተገበረ ከዳር ልናደርሷቸው ነው። ስለዚህ ህግና ስርአት መኖር አለበት። ስርአት አልበኝነት ማዕቀፍ ውስጥ ሰላማዊ የሆነ ሽግግር ሊኖር አይችልም። ይህ ምንም አያጠያይቅም። ግን ምን አይነት ነው? እንዴት ነው ህግና ስርአት የሚከበረው? የትኞቹ ናቸው የህግና ስርአት ጥያቄዎች፣ የትኞቹ ናቸው የፖለቲካ ጥያቄዎች የሚለው መለየት መቻል አለብን። ለምን የፖለቲካ ጥያቄዎችም በህግና ስርአት ልንመለሳቸዋችል። የፖለቲካ ጥያቄዎችን እና የህግና ስርአት ጥያቄዎችን በደንብ መለየት አለብን። ሰውን መግደል የፖለቲካ ጥያቄ አደለም። ሰውን ማፈናቀል የፖለቲካ ጥያቄ አደለም። ይህ የህግ ለቪኦኤ በሰሞነኛው ጉዳይ ላይ አስተያየታቸውን የሰጡት ሁሉም የሚስማሙበት ግን ይህን ለውጥ ወደሚቀጥለው ምዕራፍ ለማሸጋገር ህዝብ፣ መንግሥት፣ የፖለቲካ ድርጅቶች በተለይ ደግሞ ወጣቶች በጥንቃቄና በእውቀት እንዲጓዙ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በአማራ ክልል የሚገኙ ትምህርት ቤቶች አብዛኛዎቹ ከደረጃ በታች መሆናቸውን የአማራ ክልል ትምህርት ቢሮ ገልጿል። አስቴር ምስጋናው ተጨማሪ አላት። በሀገር አቀፍ ደረጃ የትምህርት ቤቶች የጥራት ደረጃ የሚለካው በአራት ደረጃዎች ነው። ደረጃዎቹ የሚመዘኑት ደግሞ በሀገር አቀፍ ደረጃ በወጡ ሀያ ስድስት መስፈርቶች ነው። ከፍተኛ የሚባለውና በአራተኛ ደረጃ ላይ የሚቀመጠው ትምህርት ቤት ምቹ የመማሪያ ክፍሎች ያሉት የመማር ማስተማሩ ሂደት ጤናማ የሆነ የተሟላ የትምህርት ቁሳቁስ ያለው ከፍተኛ ውጤት የሚያስመዘግቡ ተማሪዎች የሚወጡበትና ና ሌሎች መስፈርቶችን ያሟላ ነው። በደረጃ ሶስት የተቀመጠው ደግሞ ብዙም ከደረጃ አራት ጋር የሚራራቅ አይደለም። በደረጃ ሁለትና አንድ የሚቀመጡ ትምህርት ቤቶች የተቆራረጠ የመማር ማስተማር ሂደት የሚደረግባቸው፣ የትምህርት ቁሳቁሶች በበቂ ሁኔታ ያልተሟሉላቸው፣ ጥሩ ውጤት የማያስመዘግቡ ተማሪዎች ያሉበት ነው። ታዲያ በዚህ ሀገር አቀፍ ደረጃ በወጣው መስፈርት ሲለካ በአማራ ክልል ያሉ ትምህርት ቤቶች በአብዛኛው ከደረጃ በታች ናቸው። ይህንን ያረጋገጡት ደግሞ ዶክተር ይልቃል ከፋለ የክልሉ ትምህርት ቢሮ ኃላፊ ናቸው። ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ አንደኛው ግብዓትን በሚመለከት የያዘው 25 ፐርሰንት ሚዝ ነው ከመቶ። ሁለተኛው ሂደት መምህር ማስተማሩን የሚመለከት ነው። ይሄ ደግሞ ሰላሳ አምስት ፐርሰንቱን ይይዛል። ሶስተኛው ውጤትን በሚመለከት ነው። ይህ ደግሞ አርባ ፐርሰንት ይዛል። በአጠቃላይ መቶ ፐርሰንት ይይዛል ማለት ነው። ከዚህ አንጻር የአማራ ክልል ትምህርት ቤቶች ሲለኩ ደረጃቸው ዝቅተኛ ነው። አብዛኞች ማለት ነው። በዚያኛው ዳታ ተመሳስተን ስናየው ግን ከሰማኒያ ፐርሰንት በላይ ደረጃቸው ከደረጃ በታች፣ ደረጃ ሁለት እና ደረጃ አንድ ማለት ነው። ታዲያ ደረጃውን ለማሻሻል ምን ጥረት እየተደረገ ነው? ለ2011 የትምህርት ዘመን ደረጃ ማሻሻል አለብን ብለን ስንነሳ ለምሳሌ በ2010 ላይ 368 ትምህርት ቤቶች ከደረጃ በታች የሆኑትን መርጠን ደረጃቸውን በአንድ ዓመት ማሻሻል ይቻላል ወይ የሚል የሙከራ ስራ ተሰርቷል። የተለያየ ስልጠና ማኖ ተዘጋጅተዋል። ተከታታይ ድጋፍና ክትትል ተደርጎላቸዋል። ርዕሰ መምህራን እንዴት የጎደላቸውን መሙላት እንዳለባቸው ትምህርት ስልጠና ተሰጥቷቸዋል። በየዓመቱ ተለዋዋጭ ነው የሚሆነው መስፈርቱ ማለት አንድ ትምህርት ቤት በዚህ ዓመት ውጤታማ ሊሆን ይችላል። በሚቀጥለው ዓመት ደግሞ ካልሰራ ዝቅተኛ ሊሆን ይችላል ማለት። ስለዚህ ከዚህ አንጻር ተነስተን 368 ትምህርት ቤቶችን በሙከራ ከደረጃ በታች የሆኑትን አይተናል፣ ስንደግፍ ቆይተናል። ከነዚህ ውስጥ ያየነው ምንድነው አብዛኛው ትምህርት ቤት ደረጃውን በቀላሉ ማሻሻል ይችላል የሚል እምነት ወስደናል። በተለይ 79 ፐርሰንቱ ደረጃውን አሻሽሏል። ስለዚህ በዚህ ዓመትም ወደ አንድ ሺ አንድ መቶ ደረጃ አንድ የሆኑ ትምህርት ቤቶችን ለማሻሻል እቅድ ይዘናል። ከዚህ ጎን ለጎንም እዚህ ጋር ባይሄድም የትምህርት ቤቶች ገጽታ መሻሻል አለባቸው። አሁን አማራ ክልል ላይ በተወሰኑም ቢሆኑ ዳስ ትምህርት ቤቶች አሉ፣ ዳስ ክፍሎች አሉ። እንዲሁም አንዳንድ አካባቢ ህጻናት ማለት ነው በዛፍ ስር የሚያስተምሩ የሚያቆዩ አካባቢዎች አሉ። ስለዚህ በሁለት ሺ አስራ አንድ ላይ እነዚህም በሙሉ ቋሚ በሆነ ነገር ምቹ በሆነ ነገር መቀየር አለባቸው የሚል ከወረዳ አስተዳዳሪዎች ጋር ከዞን አስተዳዳሪዎች ጋር ስምምነት ተደርሷል። ይህ አንዱ ነው። ሁለተኛው ደግሞ በጣም ምቹ አልሆነም። የትምህርት ግብዓት ያልተሟላላቸው ደግሞ ትምህርት ቤቶች በ2011 በህብረተሰቡ ተሳትፎና በትምህርት ቤቱ አመራር ድጋፍ ግብዓት እንዲሟላላቸው ለምሳሌ መቀመጫ ወንበር የሌላቸው በርካታ ትምህርት ቤቶች አሉ። መቀመጫ ወንበር እንዲኖራቸው፣ አጋዥ መጽሐፍ እንዲኖራቸው የሚለውን ነገር ተነጋግረን፣ በዚህ በጋራ እየሰራ ነው የምንገኘው ማለት ነው። በክልሉ በዝቅተኛ ደረጃ ከተፈረጁ ትምህርት ቤቶች ተምረው የሚወጡ ተማሪዎች በሀገር አቀፍ ደረጃ ካሉ ተማሪዎች ጋር ተወዳድረው ወደሚያልፉበት የከፍተኛ ትምህርት ምዘና ላይስ ውጤታቸው እንዴት ነው? አምና በጣም በጣም በተሻለ መንገድ የአማራ ክልል አስራ ክፍል ተማሪዎች ሰርተው ውጤታማ ሆነዋል። በዚህ አመትም በተሻለ መንገድ ያስፈተነው ተማሪ ቁጥር ያንሳል፣ ግን በማሳለፍ ምጣኔ ሲታይ ከሌሎች ክልሎችም እንዲሁም የተሻለ እንዴት ነው ነገሩ? አይጣረስም? ይሄኛውም ባልተሟላበት መንገድ ተማሪዎች እንዴት ውጤታማ ይሆናሉ የሚለው አንድ ጥያቄ ነው መጠየቅ ያለበት ማለት ነው። ነገር ግን ምንድነው መሰለሽ፣ ለደረጃው ለጊዜው ባይመጠንም በአብዛኛው እውቀትን ክህሎትንና ሥነምግባርን አጣምሮ የያዘ ነው። ስለዚህ አሁን ደረጃውን የመጠነ ትምህርት ቤት ባለመማራቸው በአጠቃላይ በሀገር ደረጃ ካለው የምዘና ስርዓት ጋር ተወዳድረው ከማለፈ አልገደባቸው ማለት። ምክንያቱም የተለየ ትኩረት አድርገዋል ማለት ነው፣ ወይ መምሩ የተለየ ደግፏቸዋል፣ ወይ ተማሪው ከወላጁ ጋር ሁኑ ቁጭ ብሎ በደንብ አድርጎ እየሰራ የጎደለውን እየለካ እየሞላ እንትን አግኝቷል ማለት ነው። የሚያግዘው የተለየ ኢንቫይሮንመንት አግንዘዋል ማለት ነው። አሁን መገምገም መመዘን ትችላለች። አሁን በዚህ አመት ስድስት መቶ አርባ ያመጡ አሉ። ደብረ ወርቅ አካባቢ ስድስት መቶ ሀያ ሰባት ያመጡ አሉ። ከዚያም እዚያ ስድስት መቶ ሀያዎቹ በጣም ብዙ ናቸው። በገጠር አካባቢ ያሉት ልጆች ናቸው ያመጡት። ያ ማለት ምንድን ነው? ያ ቢኖር ጠቃሚ ነው። ስራቸውን ያቀለዋል፣ የመረዳት ፍጥነቱን ይጨምረዋል። ነገር ግን እንዳያውቁ በፍጹም አይከለክላቸውም ማለት ነው። ተጨማሪ ጊዜ ይጠይቃቸዋል ማለት ነው። ደረጃውን በማሻሻል የሚያልፈው አሁን ለምሳሌ ወደ 78% ግማሽና እዚያ በላይ ያመጡ 12 ተማሪ። እኛ ግን ብናሻሽለው ኑሮ ደረጃውን ከፍ ብናደርገው ኑሮ መቶ ፐርሰንት ልናደርገው ነበር። የገባው ተማሪ የሚታሰበው እንደዚያ የገባው ተማሪ በሙሉ ወደ ዩኒቨርሲቲ፣ ቢያንስ ግማሽና እዚያ በላይ ዩኒቨርሲቲ ላይ ይገቡ ይችላል። ግን ግማሽና እዚያ በላይ ሊያመጡ ይችሉ ነበር። በአማራ ክልል ከአምስት ሚሊዮን በላይ ተማሪዎች እንደሚገኙ ከዶክተር ይልቃር ጋር በነበረኝ ቆይታ ለመረዳት ችያለው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር የዛሬው የምሽት ፕሮግራማችን በዚሁ ተጠናቋል። ስናስተናግዳቸው ያመሸነው ጽዮን ግርማናን የመስታወት አራጋው ነበርን። መልካም ምሽት። 君。<your>